የትግራይ ክልል ትምህርት ቢሮ መረጃ እንደሚያመለክተው በያዝነው ዓመት በክልሉ 223000 ተማሪዎች በኢትዮጵያ ደረጃ እንዲሁም በትግራይ ክልል የሚዘጋጀው የ12ኛ፣ 10ኛ እንዲሁም 8ኛ ክፍል ፈተናዎች ይወስዳሉ። ዛሬ በተጀመረው ሀገራዊ የ10ኛ ክፍል ፈተና 89000 ተማሪዎች በትግራይ ክልል ፈተናው መውሰድ ጀምረዋል። ወደ መሰናዶ ወይም ቴክኒክና ሙያ ትምህርት ለመግባት ማሟያ የሆነው ይህንን ፈተና ተማሪዎች የተሻለ ውጤት ለማምጣት ለረጅም ጊዜ ይዘጋጁበታል። በዛሬው ዕለት በመቀለ የ10ኛ ክፍል ሀገራዊ ፈተና ሲወስዱ ያገኘናቸው ተማሪዎች ስለ ፈተናው አነጋግረናቸዋል። ስሜ ሳሌም ይባላል። የአስረኛ ክፍል ተማሪ ነኝ። ፍትነው አይነት ፈተና ደግሞ አማርኛና እንግሊዝ ሲሆን ፈተናው አሪፍ ነበር። ማለት ምንም አይከብድም፣ ብዙም አይደለም። አርምቼር በመሆኑም ደግሞ ኩረጃን እንድንጠየፍ አድርጎናል። እሱንም ሀሳብ ደግሞ በጣም እንደግፈዋለን። የነበረውን ችግር ጊዜ እያጠረን ነበር። ስሜ ሚካስ ጎይተም ባላለው ፈተናው እጅግ በጣም ጥሩ ነበር። ጥያቄዎቹም በጣም ጥሩ ነበሩ ለተማሪ የሚፈትኑ ነበሩ። ጤት እኔ በበኩሌ የምጠብቀው እንደ ሁሉም ተማሪ ስኬት ነው የምጠብቀው እሱም ማምጣት ችሎት እንዳለኝም አምናለሁ። በትግራይ ክልል ትምህርት ቢሮ የኮሚኒኬሽን ዳይሬክተር የሆኑት አቶ ዳኛው አይጠገብ የአስረኛ ክፍል ሀገራዊ ፈተና ከመጀመሩ አስቀድሞ ረዥም ጊዜ የወሰደ ቅድመ ዝግጅት ሲደረግ መቆየት ይገልጻሉ። ፈተናውን ከመጀመሩ በፊት እንደ ትግራይ ክልል ትምህርት ቢሮ ኮማንድ ፖስት በማቋቋም ከክልል ጀምሮ እስከ ትምህርት ቤቶች ኮማንድ ፖስት በተጠናከረ መልኩ እንዲካሄድ እየተደረገ ነው። ቅድመ ዝግጅቶቹ ፈተና ን ከአግራቀፍ ማለትም ከአዲስ አበባ በልዩ ጥበቃ ኃይል ወደ ወረዳዎች ወጥቶ በእያንዳንዱ ፖሊስ ጣቢያ እንዲቀመጥ ነው የተደረገው። ዋናው የፈተናው አስተዳደር ደግሞ በሚመለከት በየደረጃው ያሉ የትምህርት አመራሮች፣ በተለይ ደግሞ ለወረዳ ትምህርት ቤት ጽህፈት ቤት ኃላፊዎች አስቀድሞ ይህንን ፈተና በሚመለከት በቂ የሆነ ኦሪንቴሽን ተሰጥቷል። ወደ ስራ የገባ ነው በዛው ነው። ከዛ ቀጥሎ ቺፎች አሉ ማለት የፈተና ጣቢያ ኃላፊዎች ሱፐርቫይዘሮችና ፈተናችን በየደረጃቸው ለነሱም ኦሪንቴሽን ተሰጥቷል በፈተና አስተዳደር በተለይም ከኩረጃ ጋር ተያይዞ የሚነሱ ችግሮች ለመቅረፍ ትኩረት ተሰጥቶ ሲሰራ መቆየቱ አቶ ዳኛዋ አይጠገብ ጨምሮ ይገልጻሉ። በተለይ ደግሞ ለመኮራረጁ ምክንያት የሚሆኑ ፈታኝ መምህራን ናቸው። በእነዚህ መምህራንም በማያወላዳ መልኩ መምህራኖችም እርምጃ መውሰድ ነው። ዘንድሮም የግል ትምህርት ቤቶች በተለይ እንደ ትግራይ ክልል አብዛኞቹ የግል ትምህርት ቤቶች በመቀሌ አካባቢ ነው ያሉት። ለዚህም ሁሉም የግል ትምህርት ቤቶች እዚህ አጼ ዮሐንስ መሰናዶ ትምህርት ቤት እንዲፈተኑ ነው የተደረገው። አንደኛ ነው። ሌላው ደግሞ አንድ የተፈታኝ በአንድ ወንበር እንዲፈተን ነው የተደረገው። ከፈተናዎቹ ጋር ተያይዞ በትላንትናው 2022 ለመገናኛ ብዙሃን መግለጫ የሰጡት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ለፈተናው ረዥም ቅድመ ዝግጅት መደረጉ በመግለጽ ተማሪዎች በተረጋጋ መንፈስ ፈተናው መስራት እንዳለባቸው ጠቁመዋል። በዛሬ ውሎ ሶስት የትምህርት አይነቶች ለፈተና የቀረቡ ሲሆን ከሁለት ቀን በኋላ ሀገራዊው የአስረኛ ክፍል ፈተና ይጠናቀቃል ተብሎ ይጠበቃል። ለዲ ደብልዩ ዘገባ ሚሊዮን አሽላሴ